በሺዎች የሚቆጠሩ ስደተኞች በመቄዶኒያ ጂቪጄሊያ ከተማ የሚገኘውን የባቡር ጣቢያ በማጨናነቅ ላይ ይገኛሉ። በከተማዋ የሚገኙት ባለስልጣናት በበኩላቸው ስደተኞቹን በዝምታና በፍጥነት ወደ ሰርቢያ ማሻገሩን ተያይዘውታል። አንድ የመቄዶንያ ፖሊስ በባቡር ፉርጎዎች ስርቻ የተደበቀ ሰው እንዳለ በስድብ እነዚህ አሸባሪዎች ሁሉ እያለ የእጅ ባትሪውን ብልጭ ድርግም እያደረገ ጎንበስ ቀና እያለ ስደተኞች መኖር አለመኖራቸውን ይፈልጋል በመቄዶንያ የኢጂሊያ ከተማ የሚገኙት ስደተኞች የየ ቀን ትግል የሚጀምረው ከግሪኳ ተሰሎንኪ ከተማ ወደ ቤልግራድ የሚጓዘው ባቡር የግሪክና የመቄዶንያን ድንበር አልፎ ጂቪጄሊያ ከተማ ባቡር ጣቢያ ሲደርስ ነው። በዚህ ትንሽ በሆነችዋ የባቡር ጣቢያ የጉዞ ትኬት የገዙ ወደ 2000 ስደተኞች ባቡር ለመሳፈር ይጠብቃሉ። ነገር ግን በፍርጎ መሳፈር የሚችለው ቢበዛ 200 መንገደኛ ብቻ ነው። ፖሊሱ በንዴት አሁንም እነዚህ ሁሉ ታዲያ ምንድን ናቸው? አሸባሪዎች ናቸው ሲል እራሱ ይጠይቃል፣ እራሱ ይመልሳል። አብሮት ያለው ሌላኛው ፖሊስ ግን ነገሩን እንብዛም ከቁብ የቆጠረው አይመስልም። ባለፈው ሳምንት አርብ እዚህ ባቡር ጣቢያ ላይ የታየው ነገር ከምንጊዜውም ለየት ያለ ነገር ነበር ውጥረት ጦርነትና የእርስ በርስ ጦርነት ካለባቸው የተለያዩ የዓለም ሀገራት የፈለሱና እዚህ ቦታ የተሰባሰቡ ስደተኞች በባቡር ውስጥ ቦታ ለማግኘት ከፍተኛ ትግል ሲያደርጉ ታይተዋል። ሕጻናት በባቡር መስኮት ወደ ውስጥ ይወረወራሉ። በእርግጥ ቤተሰቦቻቸው ይሳፈሩ አይሳፈሩ የሚታወቅ ነገር የለም። በባቡር ቦታ አግኝቶ ለመሳፈር የነበረውን ትግል መግለጽ እጅግ ያዳግታል። አንዳንዶች በእጃቸው ጩቤ ይዘው ሌላውን በማስፈራራት ለመግባት ሲሞክሩም ታይቷል። በዚሁ ትግል በርካቶች ጉዳት ደርሶባቸዋል በቅርብ ቀናት የመቄዶንያ የባቡር ጣቢያ ባለስልጣን መስሪያ ቤት ስደተኞች በሀገሪቱ ውስጥ ባለው ትራንስፖርት ያለምንም ችግር መጠቀም እንዲያስችላቸው የሚፈቅድ መታወቂያ ሰጥቷል ይህ መታወቂያ ግን የሚያገለግለው ለ72 ሰዓታት ብቻ ነው። ከ72 ሰዓታት በኋላ ስደተኛው ሀገሪቱን ለቆ መውጣት አሊያም የተገን ጥያቄን ማቅረብ ይኖርበታል። እውነታው ግን አንድም ስደተኛ በመቄዶንያ ተገን የመጠየቅ ፍላጎት የለውም። ብዙ ችግር አይቶ በመቄዶንያ ጂቪጄሊያ ባቡር ጣቢያ የደረሰው የ25 ዓመቱ ፓኪስታናዊ መሐመድ በመቄዶንያ እጅ ለመስጠት አሊያም ሀገሪቱን ለቆ ለመውጣት የቀረው አንድ ቀን ብቻ ነው። ብዙ የተንገላታው መሐመድ በጂቪጄሊያ ከተማ ያለምንም መጸዳጃና መተኛ ሁለት ቀን ማሳለፉን እንደ ችግር አይቆጥረውም። በፓኪስታን ምን አይነት ሁኔታ እንዳለ ለማወቅ የፓኪስታንን ቴሌቪዥን አልተከታተላችሁም? ከሁለት ወራት በፊት የታሊባን ቡድን አንድ ትምህርት ቤት ላይ ጥቃት አድርሶ በርካታ ህፃናትን ገድሏል። ምንም አይነት ኃጢአት በደል ያልፈጸሙ የስምንትና የስድስት ዓመት ሕፃናት ነበሩ። እንደ መሐመድ አይነቱ ስደተኛ ወደ ከተማይቱ እንዳይገባ የጂቢጄሊያ ከተማ ከንቲባ ኢቫን ፍራንጎቭ አንድ ነገር ለማድረግ ሀሳብ አቅርበዋል። ከሃንጋሪ ልምድ በመቅሰም በመቄዶንያ ና በግሪክ ድንበር ላይ አጥር እንዲቆም ነው ሀሳብ ያቀረቡት። ከንቲባ ኢቫን በሰርቢያ የዜና አገልግሎት ታኒዮንግ ላይ ቀርበው እንደተናገሩት ወደ ሀገሪቱ የገቡት እነዚህ ስደተኞች ከተማዋን ያቆሽሻሉ። የአውሮጳ ህብረትና የህብረቱ የስደተኞች ጉዳይ መስሪያ ቤት ደግሞ ስለ ጉዳዩ የሆነ መፍትሄ መስጠትን ረስቷል። ይህን አይነቱን አነጋገር ግን የመቂዶኖዋ የጂቢጂሊያ ከተማ ነዋሪ በሙሉ በአዎንት አይቀበለውም። ለዚህ ምክንያቱ ደግሞ አሸልባ የነበረችው ከተማ በስደተኞቹ የስራ ወጋጋንን በማየቷ ነው። ነዋሪዎቿ ለስደተኞቹ ሁለት ሙዝ ባንዲሮ አንድ አነስ ያለ ከረጢት ፈንድሻ በቆሎና፣ አንድ ላስቲክ የጠርሙስ ውሃ በአንዲሮ በመሸጥ ስራን በማግኘታቸው ነው። ነዋሪው ለስደተኞቹ የተንቀሳቃሽ ስልክ የኤሌክትሪክ ኃይል በመሙላትም ገ ገንዘብን ያገኛል። ለአካባቢው ፖሊስ በዚህ ጥቅም የሚያገኙት ሁለቱም ወገን ተጠቃሚዎች ምንም አይነት ችግርን አያስከትሉም፣ ለመከልከልም አልተነሳም። ከፓኪስታን የመጣው ስደተኛ መሐመድ ግን ይህ ሁሉ ነገር አያሳስበውም። ብቻ መሐመድ ብዙዎች ወደ አውሮፓ ስለሚፈልሱ እሱም እነሱን እንደሚከተል ይናገራል። እንደ መሐመድ ተገን የሚጠይቀው ተስፋ በሚገኝበት በትክክለኛው አውሮፓ ውስጥ ሲደርስ ነው። መሐመድ ከቀናኝ ይላል። ቀንቶኝ ጀርመን ከገባሁ አንድ ጥሩ ስራ ይዤ የወደፊት ህይወቴን እመራለሁ። መሐመድ ከቀናኝ የሚለውን አባባሉን እንደገና ደግሞታል።